ይህ ያለንበት የሚያዝያ ወር የኦቲዝም ግንዛቤ ማስጨበጫ ወር በመባል ይታወቃል። በኢትዮጵያም ኦቲዝምን ጨምሮ ልዩ ልዩ እንክብካቤና ድጋፍ የሚሹ ወደ 23 ሚሊዮን የሚጠጉ ሰዎች ቢኖሩም በግንዛቤ ማነስና በአቅም ማጣት ምክንያት ለብዙ ችግሮች ተጋልጠዋል። በተለይ ኦቲዝም ተጠቂ የሆኑ ሕጻናትን የማሳደግና የመንከባከብ ኃላፊነት ያለባቸው እናቶች ለብዙ ተግዳሮቶች የተጋለጡ ናቸው። ሰላም ጤና ይስጥልኝ እንደምናመሻችው የጋቢና ቪ አድማጮች የዕለተረቡ ሚያዝያ 12 2014 ዓ ም ምሽት ዝግጅታችንን ከአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ ይጀምራል። በዛሬ ሁለት ሰፋ ያለውን የአየር ክፍላችንን የሚወስደው እናትነትና ኦቲዝም በሚል ርዕስ የተዘጋጀው ውይይታችን ይሆናል። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ ንጉሱ ታምሬ ከስቱዲዮ ያቀናበርልናል። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ለገፋ እንዲሁም በማሰጋጀት ሀብታሙ ስዩም ከስቱዲዮ አብረውን ያመሻሉ። አሁን በቅድሚያ የእናንተን አስተያየትና ጥያቄዎች ወደምናስተናግድበት ውይይት ነው የምናልፈው። ኦቲዝምና እናትነት ውስጥ የኦቲዝም ተጠቂ የሆኑ ህጻናትን እንደየፍላጎታቸው የሚያስተምሩ አካታች ትምህርት ቤቶች በስፋት ባለመኖራቸው ልዩ ክብካቤ የሚያስፈልጋቸው ህጻናት ተገቢውን ድጋፍ እንደማያገኙ ባለሙያዎች ይናገራሉ። በማህበረሰቡ ዘንድ ባለው የግንዛቤ እጥረትና የአቅም ማነስ ምክንያትም ለበርካታ ችግሮች ይጋለጣሉ። በብዛት ጫናው የሚበረታው ደግሞ እናቶች ላይ ነው። ለዛሬ ኦቲዝምና እናትነት በሚል ርዕስ ለመወያየት ሁለት እናቶችንና አንድ ባለሙያ ጋብ ተያይዘናል እንግዶቻችን ሁሉም በወጣትነት እድሜ ክልል ውስጥ ያሉ በመሆናቸው ና አንቺ እንድላቸው በመጠየቁኝ መሰረት ቀጥላለሁ። በዛ የመጀመሪያዋ እናት ሰብለ ወንጌል አለበል ትባላለች። የአራት ልጆች እናት ና የመጨረሻው የሁለት ዓመት ከዘጠኝ ወር ልጇ የኦቲዝም ተጠቂ ነው። ሁለተኛዋ እናት ፈትያ አሚር ትባላለች። የኦቲዝም ተጠቂ የሆነች የዘጠኝ ዓመት ልጅ አለቻት። እንዲሁም የአይምሮ ሕክምና ባለሙያ ና መምህር ወይዘሮ መአዛ መንክር አብራን አለች። በቅድሚያ እንግዶቻችን በዚህ ውይይት ለመሳተፍ ፈቃደኛ ሆናችሁ ስለተገኛችሁ በጣም አመሰግናለሁ። እሽ፣ እኛም እናመሰግናለን። ከአድማጮችና ከተመልካቾች ወደ መጣው ጥያቄ ከማለፋችን በፊት ሰብለ፣ ካንቺ ልጀምርና ልጅሽ የኦቲዝም ተጠቂ መሆኗን ያወቅሹ እንዴት ነው? በወቅቱ የነበረሽ ግንዛቤስ ምን ይመስል ነበር? እሺ በጣም አመሰግናለሁ ስመኝሽ፣ ይህንን እድል ስለሰጠሽኝ። በመጀመሪያ ያው እኔ እንግዲህ ልጄ ወንድ ነው፣ ቴድሮስ ይባላል። የሁለት አመት ከዘጠኝ ወር ልጅ ነው። ያወቅኩት እንዳጋጣሚ አንድ ዘመዴ ከቤት የመታ ለእንግድነት፣ ልጅሽ የኮንሰንትሬሽን ዲፊሽንሲ ፕሮብሌም አለበት ይትለኛል እሱንም እንግዲህ ምንም አዌርነሱን ስላልነበረኝ ግንዛቤው ስላልነበረኝ ተከራክሪ ያሳለ ልጄ ከኔ ጋር ስቃል ይጫወታል ለምን እንደዛ ሽ ሁሉ ጊዜ የተናገርኩበት ጊዜ ነበረ። ነገር ግን ወደ ሆስፒታል ይበሹ ሂጂ ባለሙያ ጋር ሂጂ ሂጂ ባለች መሰረት በወሰድኩት ጊዜ የተነገረኝ ሰዓት የነበረኝ ውስጣዊ ስሜት በእውነት እንደ እናት ሆኖ ሁሉም ሰው ያቀዋል ና ከባድ ነበር መቀበሉ። ነገር ግን እኔ ደግሞ ሌላም የማመሰግነው ዶክተር ይሆናል። በጣም አበረታስቶ ምንም ማለት እንዳልሆነ ና ከተሰራበት ልጁ ጥሩ ደረጃ እንደሚደርስ ሲነግረኝ ትንሽ እረፍት ማለት ይቻላል አግኝቻለሁ። ፈቲያ ወደ አንቺ ልምጣ። የአንቺ ልጅ አሁን ዘጠኝ ዓመት ሆኗታል እና ልጅሽን በማሳደጉ ሂደት ውስጥ ለእናትነት ፈታኝ የሆኑት ሁኔታዎች ምንድን ናቸው? አመሰግናለሁ። ግን በቅድሚያ ለእናትነት ከባድ ፈተናዎች አሉ። ኦቲዝም ያላቸው እናቶች በጣም የተለያዩ ፈተናዎች አሉ። አንደኛ ትምህርት ቤት ማለት ልጅን የማስተምርበት ትምህርት ቤት ያለ ማግኘት የተለያዩ ትምህርት ቤቶች በዚህ አካቶ ትምህርት ባለመኖሩ ጊዜንም መዘገድ የማስገባበት ትምህርት ቤት ነበር ያጣሁ። የትምህርት ቤትን በተለይ አካታች ትምህርት ቤቶች ያለመኖሩን ጉዳይ ወደ ኋላ ላይ እናነሳዋለን። አሁን ወደ በመጀመሪያ ከአድማጭ ወደ ቀረበልን ጥያቄ ንለፍ። ሰላም፣ እንዴት እንዴት ዋላችሁ? ስሜ ዳናዊት አሰፋ ይባላል። ከዋሽንግተን ዲሲ አካባቢ ነው የምደውለው። የአራት አመት ልጅ አለችኝ። ኦቲሴክ ዳያግኖሲሷን በሶስት አመቷ አውቅ። ያለው ሶ ያለኝ ጥያቄ ምንድን ነው የልጄ ኦቲዝም ሳይኖች ያሏት ማይልድ የሚባል ሳይን ነው ያላት። እና ሁልጊዜ ምን ኮንፊዥን አለኝ ልጅን ስፔሻል ኒድ ክላስ ውስጥ ወይም ደግሞ ከሌሎች ዲስብሊቲ ካላቸው ልጆች ጋር ልኬል አስተምራት ወይስ ደግሞ ሬጉላ ኒውሮቲፒካል ወይም ደግሞ ከኖርማል ልጆች ጋር ብልካት ሞር በነፊት ታደርጋለች። ምክንያቱም ከኖርማል ልጆች ጋር ብትውል ሞር ከነሱ ነገሮችን ኮፒ ታደርጋለች ብዬ አስባለሁ እና ጥያቄ ምንድነው ዴጀን ኬት ነው በኩል ልላካት ሁለተኛው ጥያቄ ደግሞ እኔ የልጅን ሳይኖች ያየሁት በሁለት አመቷ ነበረ እና ድናያል ላይ ስለነበርኩኝ እስከ ሶስት አመቷ ድረስ ዳያግኖሲስ አላገኘችም እና ይቆጨኛል። ምክንያቱም አሁን በምታገኘው ቴራፒዎች ብዙ ለውጦች እያየውን ስለሆነ እና ምንድን ነው ጥያቄ ልጄ ላይ የነበረው ሞስት ሁሉንም ሳይኖች አንድ ጓደኛ ልጅ ላይ ያለው ያለሁት እያየሁትን ይሄ ነው የልጅሽ ችግር የኔ አይነት ይመስላል ብዬ ለመናገር በጣም ከበደኝ። ምክንያቱም አንደኛ ነው ያው አሟረትችብኝ፣ ልጄ ላይ ደግሞ ክፉ ተመኘችብኝ ብላ እንዳታስብ ፈራሁኝ። የጓደኝነታችንን ሉዝ እንዳላረግ ፈርቻለሁ እና አንደኛ ምን ያሳስበኛል የልጁን ሚያጣው ጊዜ ያሳስበኛል። ቶሎ ዳያግኖስ ቢደረግ ቶሎ እርዳታ ያገኛል ብዬ አስባለሁ ና እንዴት ላርግ ለዚህ ጓደኛ ልናገር ወይስ ዝም ልበል? ና ራሷ ፋይንድ አውት በምታደርገው ሰዓት ፋይንድ አውት ታድርግ። እሱን ሁለተኛ ጥያቄ አመሰግናለሁ። እንግዲህ እንደሰማነው ዳናዊት ሁለት ጥያቄ ያላት የመጀመሪያው የባለሙያ ምክር የሚፈልግ በመሆኑ ወይዘሮ ማዛ ወደ አንቺ ልምጣ። ምን አይነት ትምህርት ቤት ልጅን ላስተምራት ነው ያለችው። እቻ ጥያቄውን አዳምጫለሁ። ልጆች ጤናማ የሚባሉ በርካታ የሆኑ የማህበራዊ የቋንቋና የተለያዩ ክህሎቶች አሏቸው። ስለዚህ እድሉና ሁኔታዎች የሚፈቅዱ ከሆነ ተካቶ ቢማር ልጇ ተጠቃሚ ይሆናል። ምክንያቱም ለእሱ እድሜ ተገቢና አስፈላጊ የሆኑ ባህርያትን ከአቻኩዮቹ ያለ ምንም ተጨማሪ ስልጠና የሚያገኛቸው ብዙ ነገሮች አሉ። ማህበራዊ ግንኙነት ማድረግ፣ ተራ መጠበቅ፣ ሰላምታ መለዋወጥ፣ ቋንቋ፣ መዝሙር፣ ጨዋታ የመሳሰሉትን ነገሮች ኒውሮቲፒካል ከምንላቸው እሷ እንደገለጠችው ከእነሱ ያለ ምንም ተጨማሪ ስልጠና እንዲያገኝ ስለሚያግዘው አብሮ ቢሆን እና በተጨማሪነት ግን ለእሱ ለፍላጎቱ በቀጥታ ደግሞ ሊሰሩ የሚገባቸው ቴራፒዎችን የሚያገኝበት እድል ቢመቻችለን ተጠቃሚ ይሆናል ብዬ አስባለሁ። የአድማጫችን ሁለተኛ ጥያቄ ደግሞ ልጇ ኦቲዝም እንዳለባት ላልተረዳች ጓደኛዋ መንገር ፈራሁ ነው የምትለው ና ያማረትኩባት ይመስላታል ትላለች። ዝም ማለቷ ደግሞ ልጇ ሕክምና እንዳያገኝ ያደርገዋል የሚል ስጋትም አላት። ሁለተኛው ጥያቄ እስኪዘጋጅልን፣ ፈቲያ በዚህ ላይ ምንት ያለሽ ካለሽ ልምድ በመነሳት ከፈጣሪ የመጣ ሰብለስ፣ በዚህ ላይ የምጠምረው ሀሳብ ይኖርሻል? አዎ፣ እውነት ነው። እኔ የምልህ ምንድን ነው፣ ይህቺ ዘመዴ ለእኔ ባትነግረኝ ልጄ አሁን ያለበት ደረጃ አይደርስም ነበረ። ስለዚህ ምንድን ነው የሚሻለው? አዌ መጀመሪያ ኢንትሮዲውስ አደርጋት እንዲህ እንዲህ አይነት ነገር አለ እንደዚህ አይነት ነገር አለ ብላ በጊዜውም በተለያየ ነገር ትንሽ አዌርነስ ውስጣት ና ከዛም በኋላ አስፈላጊም ከሆነ ልጁን ወስዳ አብራት ካጠገቧ ሁና ዳያግኖስ የሚሰራበት ሆስፒታል፣ ሴንተር ወስዳ ይህንን ነገር ማድረግ አለባት። ይሄ ነው ሀላፊነታችን እኮ የእያንዳንዳችን ኃላፊነት ሌላውን ማሳወቅ፣ ሌላውን ልጅ መርዳት። ስለዚህ አንቺም እናት ነሽ የልጁ እናት ነሽ ና ፕሊስ፣ ምንም አትፍሪ፣ ንገሪያት። እየረዳሻት ነው የምለው እኔ። እሺ አድማጮች፣ የምትከታተሉት ከጋቢና ቪኦኤ የሚተላለፍላችሁን በኦቲዝም ና እናትነት ዙሪያ የምናደርገውን ውይይት ነው። ከአዲስ አበባ የሚገኝ ሌላ አድማጭ ያደረሰን ጥያቄ ያለ ንጉስ፣ ወደ ጥያቄው እንለፍ። አዳፍ ታደሰ እባላለሁ የምኖረው አዲስ አበባ ነው። የምጠይቀው ጥያቄ ኦቲዝም ደረጃው ይለያያል ወይ? ኦቲዝም ያለባቸው ምናልባት ከእድገት ጋር ተያይዞ የሰውነት መዳበር ሲኖር ምናልባት የአእምሮ ውስንነቱ እየቀነሰ የመምጣት እድል አለው ወይ የሚል ነው። ሁለተኛ ከእናቶቹ ጋር በተያያዘ በኢትዮጵያም የኦቲዝም ሴንተር ምናምን ተቋቁሟል። ግን ብዙ ጊዜ የኦቲዝም ላይ የሚሰሩ ህጻናቶቹን ወይም የኦቲዝም ተጠቂዎቹን ሰዎች ነው እየተንከባከብን እና ትኩረት አድርገን የምንሰራው እና ወላጆችን አንድ ላይ የማደራጀት እና ስለዚህ የሚወያዩበት መንገድ ትርኢት የምናረግበት መንገድ እንዴት አድርገን ማመቻቸት እንችላለን የሚል ጥያቄ ነው የምጠይቀው። ሰብለ፣ ጥያቄውን እንደሰማሹ፣ እናቶች ምን አይነት ድጋፍ ያስፈልጋቸዋል? ምን አይነት ተግዳሮቶች ውስጥ ነው ያለባቸው? እንግዲህ ያው እንደ እናት ችግሩ ከበድ ያለ ነው። በተለይ ኢትዮጵያዊ እናቶች ከልጆቻችን ጋር እንደ ስትሮንግ የሆነ አታችመንት ስላለን መረዳት፣ ህብረተሰቡ አዌርነስ ሊኖረው ይገባል በተቻለ መጠን መንግስትም በዚህ ላይ ቢሰራበት፣ በሚዲያ ተደራሽነት ባላቸው ተቋማት ቢነገርልን። ሌላ ደግሞ እኛ እናቶች ፕሮዳክቲቭ ብንሆን፣ ይሄ ምንድን ነው የምለው ትምህርት ቤቶቹ እኛን ያሳትፉ። ምክንያቱም ብዙ ጊዜ ቤት ነው የምንቀመጠው፣ ልጆቻችን ይዘን ነው የምንቀመጠው እና ትምህርት ቤትም አብረን ሂደን ያለውን ነገር ብናይ አት ሊስት ቤት ውስጥ መርዳት እንችላለን። ሌላም ሌላም ደግሞ ነገሮችን ማቴሪያሎችን ቢመቻቹልን፣ የትሬኒንግ ሴንተሮች ቢደረጉልን። ችግራችንን ከፍተኛ ነው። ምክንያቱም ልጆቻችንን ለማብቃት ጊዜ፣ ሰዓት፣ የሰው እርዳታ ያስፈልገናል። ምናልባት ማዕዛብ ኦቲዝም ደረጃው ልዩነት አለ ወይ የሚል ጥያቄ አለ። አጠር ያለ ምናልባት በሱ ላይ አስተያየት ሰጥተን ወደሚቀጥለው ጥያቄ እናልፋለን። መልካም። ኦቲዝም ሶስት ደረጃዎች አሉት። የመጀመሪያው በጣም መጠነኛ የሆኑ ምልክቶች መናገር የሚችሉና አንዳንድ ራሳቸውን ማገዝ የሚችሉ ይህኛውን ማይልድ ወይም ደግሞ በጣም ዝቅ ያለ የኦቲዝም ምልክት እንለዋለን። ሁለተኛው ደግሞ መካከለኛ፣ ብዙ አስቸጋሪና ወጣ ያሉ ባህር የላቸው ግን በቋንቋም ገና ራሳቸውን መግለጽ ያልጀመሩ ራሳቸውን ማገዝ ያልጀመሩ ናቸው። ሶስተኛው ደግሞ ከበድ ያለ ወይም ስቤር ፎርም ኦፍ ኦቲዝም የምንለው ነው ይሄ ተጨማሪ የባህሪ ራስን የመጉዳት አካባቢ ያሉትን ሰዎችን እንዲሁ የመጉዳት የማወቅ ነገሮች በተደራራቢነት ያሏቸው ሲሆኑ ኦቲዝም ያው ከበድ ያለ ነው እንላለን ማለት ነው። እና ኦቲዝም ደረጃ አለው። ግን እዚህ ጋር ምንድን ነው የአእምሮ ውስንነት ሳይሆን ኦቲዝም ነገሮችን በተለየ መንገድ መረጋት በሚለው ቢታይ ጥሩ ነው እያስባለው፣ ጥሩ ሀሳብ ነው። አሁንም ከአዲስ አበባ የመጣ በተለይ አካታች ትምህርት ቤቶችን የተመለከተ አንድ አስተያየት አለ፣ እሱን እንስማ። እሱን መዝገቡ አብዩ ይባላል። በበጎ አድራጎት ድርጅት በአዲስ አበባ አካል ጉዳተኞች ላይ የሚሰራው ነው የምገኘው። ና ማንኛውም ወላጅ የአእምሮ እድገት ውስንነት ኦቲዝም ያለባቸውን ልጆች በትምህርት ቤት ላይ እንዲያመጣ መንግስትም የወረዳው የትምህርት ጽህፈት ቤት ኃላፊዎች በትምህርት ቤት ያሉ እነዚህ ልጆች የመማር መብት ስላላቸው ሁሉም ተባባሪ እንዲሆን በሀገሮችን ውስጥ ያሉ በውጭም ያሉ በተባባሪ ግለሰቦች ይህንን ድጋፍ እንዲያደርጉላቸው በየትምህርት ቤቱ ማቴሪያል ስፔሻል ክላስ መክፈት እንደዚህ እንደዚህ የመሳሰሉትም ሊያደርጉላለው። እናቶች ጠንካራ ሆነው በእነዚህ ልጆች መወደድ፣ መደናገጥ ምናምንና ማፈር ሳይሆን ጠንከ ዳር ድረስ አንኳኩተው ዳር ድረስ ሄደው ልጆቻቸው እንዲማሩ ትምህርት ቤት እንዲገቡ ማድረግ አለባቸው ማዛ ወደ አንቺ ነው የምመጣው አድማጫችን እንዳነሱት በኦቲዝም ሆነ በሌላ ምክንያት ልዩ ፍላጎት ያላቸው ህጻናት ትምህርት የማግኘት እድላቸው ምን ያክል ነው በኢትዮጵያ ያሉ ትምህርት ቤቶች ውስጥ ምን ያክል አካታች ናቸው ያቀረችን ጥቂት ደቂቃ እችን እንመልስና እናጠናቅቃለን መልካም ያው በመንግስት እንደ ፖሊሲ አካቶ መተግበር አለበት የሚል ነገር አለ ይነገራል እንዲተገበርም ግፊት አለ በመንግስት በኩል ግን ምንድን ነው አካቶ፣ የሰው ሀይል ይፈልጋል። በልዩ ፍላጎት መምህርነት የተለጠኑ መምህራን ይፈልጋል። አቅርቦት ይፈልጋል። እንደገና ግንዛቤ ይፈልጋል። እና ከነዚህ ከነዚህ መሟላት አለመኖር የተነሳ እየተተገበረ ነው በቂ ነው ብዬ አላስብም። አንዱ ወላጆች ላይ ተጽዕኖ ከሚፈጥር ከሚያስጨንቀው አንዱ ምንድን ነው መንግስት በጉዳዩ ላይ እየሰራ ስላልሆነ ግለሰቦች ልዩ ድጋፍ የሚፈልግ ልጅ ሲጠቅማቸው በግለሰብ ደረጃ ነው ችግሩን የሚጋፈጡት እንጂ መንግስት ጋር ወስደው ከመንግስት ድጋፍ አያገኙም። እና አካቶ የሚለው በሀሳብ ደረጃ እንጂ በትግበራ ደረጃ ግን የተሟላና ወይም ደግሞ አስፈላጊ አቅርቦትና ድጋፍ ባለው መንገድ እየተደረገ ነው ብዬ ማለት አልችልም። እኔ በሙያው እና ስራው ላይ እንዳለ ሰው በጣም ነው የማመሰግነው። እንግዲህ አድማጮች ባለን ሰት እጥረት ምክንያት በእናቶችና ኦቲዝም ዙሪያ ስናደርግ የነበረውን ውይይት በዚሁ እናጠናቅቃለን። በስልክ በስቱዲዮ አብረው የተገኙትን እናቶች እና ባለሙያ እንዲሁም ጥያቄያቸውንና አስተያየታቸውን እንዳደረሱን አድማጮች ከልብ አመሰግናለሁ። በመጪው አርብ ደግሞ በውጭ የሚኖሩ ኢትዮጵያውያን በዓልን በምን መልኩ እንደሚያ ሳልፎ የሚዳስስ ውይይት ይኖረናል። እንደተለመደው ጥያቄያችሁንና አስተያየቶቻችሁን በመላክ እንድትሳተፉ ከወዲሁ እንጋብዛለን። ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ወደ ተከታዩ መሰናዷችን ነው የምናልፈው። በዌስተርን ዩኒየን ፋውንዴሽን ድጋፍ በየአመቱ በካናዳ የሚዘጋጀው የምርጥ ስደተኞች ሽልማት ዘንድሮ በሰኔ ወር ላይ ለ14ተኛ ጊዜ ይካሄዳል። ሽልማቱ በስደት ወደ ካናዳ ሄደው ለስኬት የበቁና ከራሳቸው አልፈው ለሌሎች ድምጽ መሆን ለቻሉ ሰዎች የተዘጋጀ ሲሆን ዘንድሮ ዕጩ ሆነው ከቀረቡ 25 ሰዎች መካከል አንዷ ኢትዮጵያዊቷ መሰረት ኃይለ እየሱስ ናት ናት። ለአስር ዓመት በካና ዳይኖሮቹ መሰረት ሴቶች ኢኮኖሚያዊ ፍትህ እንዲያገኙና ራሳቸውን እንዲችሉ የሚንቀሳቀስ ካናዲያን ሴንተር ፎር ውመንስ ኢንፓወርመንት የተሰኘ ተቋም ስራ አስኪያጅ ስትሆን በጤና አገልግሎት ተደራሽነት ዙሪያም ትሰራለች። ከመሰረት ጋር በምትሰራቸው ስራዎቹ ዙሪያ ቆይታ አድርገናል። ሴቶች በኢኮኖሚ ራሳቸውን እንዳይችሉ የሚያደርጉ ማነቆዎችን ከምታብራራበት ይጀምራል። አንደኛው ነገር ሴቶች በራሳቸው ኢኮኖሚያቸውን እንዳያሳድጉ የሚያደርጉ ተግዳሮቶች ናቸው። ለምሳሌ ሴት የባንክ አካውንት እንዳይኖራቸው የሚያደርጉ ሁኔታዎች ገንዘባቸውን፣ ንብረታቸውን ራሳቸው፣ እውቀታቸውን እንዳያሳድጉ የሚያደርጉ ሁኔታዎችና እነዛ ሁኔታዎች ደግሞ ከሕግና ከፖሊስ ጋር የሚያያዝ ናቸው ለምሳሌ ካናዳ ላይ ከለ በጥቃት ውስጥ ያለ ቦታዎቻችን ይቸገራሉ። ያንን ነገር ለማድረግ እና ያሁን አንድ ማለቆ ነው። ከጥቃት ወጥተው ህይወታቸውን እንዳይመሰረቱ የሚያደርግ ተግዳሮት ነው እና አንዱ ይሄ ነው። ሌላው ነገር ደግሞ ምድነው እንግዲህ በዓለም ላይ በተለይ ባደጉ እና ደግሞ መካከለኛ ገቢ ባላቸው ሀገሮች ላይ ይሄ እንግዲህ እዚህ ሀገር ላይ በእንግሊዘኛ ለጠቀመ ይቅርታ፣ ሶሻል ፕሮቴክሽን የሚባለው ነገር ላይ ሴቶችን ሶሻል የሆኑትን ነገሮቻቸውን በህግና በፖሊሲ መደገፍ ነው። ብዙ ጊዜ የሴቶች ስራ ገንዘብ ሳይገኝባቸው የምንሰራቸው ስራዎች አሉ። ገንዘብ ማያስገኘዋል። ለምሳሌ ልጅ ማሳደግ ሊሆን ይችላል። ሱቅ ማድረግ ሊሆን ይችላል። እነዚህ ስራዎች አይከፈልባቸው ግን این در تکفه پای سرا سیخوان ترگونه که روی کگی نایز مارد کلی کنند. یعنی سیخ آرکنستاری، جوان آبیتا، سفید شوینیتا، بکنیتا، بوکرگا، دریبا گرفتیم که پای سمارتا، ست جمعیری ساعتو قصر، قصر سوا ساعت بلایی نامیده جدا. ሴቷን ብትሰራ እነዚህ እነዚህ ነገሮች አሁን እየሰራቸው ገንዘብ ናካገኝበትን እንዲህ አይነት ፖሊሲዎች ስፖርት ማድረግ መቻል አለባቸው። አንፔድ የሆነ ስራን ሪኮግናይዝ ማድረግ እንደ ስራ አንዱ ይ ፖሊሲ ነገር ነው። አሁን እነዚህ የጠቀሷቸው ማነቆች አንዳንድ ጊዜ እርስ በርሳቸው የተሳሰሩ በህጎች በፖሊሲዎች እንዳልሽው የተደገፉ ናቸው እና አንቺ ደግሞ ከህግ አውጪዎችና ላይ ከህግ አውጪዎች ና ከህግ አስፈፃሚዎች ጋር ታች ወርደሽ ደግሞ ከቀጥታ ከተጎጁ ማህበረሰብ ከሴቶቹ ጋር ተሰሪያለሽ። በዚህ በሁለቱ መካከል ያለውን ድልድይ ማጥበብች ያለው ትያለሽ። እስካሁን ድረስ ውጤት ያስገኙ ስራዎች የሚያቸው ስራዎች አሉ። እንግዲህ ከህግ አውጪ አካላት ጋር ስራውን እንዲሰራ ከሚያደርጉ ለምሳሌ ገንዘብ በጀት ከሚበጅቱ ሰዎች ጋር ድምፅሽን ከፍ አድርገሽ ለመናገር ግዴታ በዚህ ጉዳይ ላይ የተጎዳውን ሰው ማወቅ አለብሽ፣ ያለበት ሁኔታ ማወቅ አለብሽ። የዛ ሰው ድምፅ ደግሞ ወሳኝነት አለ። እኔ እንግዲህ ሁለቱን ግሩፕ ይዤ ነው እየሰራ ያለሁት። በችግሩ ምክንያት እንግዲህ ምን አድርገሻል አለ የሚለው ያ እንግዲህ ካናዳ ውስጥ የመጀመሪያውን የኢኮኖሚክ ጀስቲስ የሪሰርች ፕሮጀክት ጀምረናል። ምክንያቱም ጥናት ወሳኝነት አለው። ብዙ ህጎችን ለመቀየር አድቮኬት ለማድረግ ቁጥር እና ዳታን ሳትሺ ድምፅ ማንሳት አችሚትን ቦታ ላይ እና ያን ለማድረግ ያው ጥናት ወሳኝነት ማድርገናል። ሁለተኛ ነገር ህግ አውጭ አካላቶች ብቻ ሳይሆኑ መስተዳደሮች ገቨርንመንት ላይ ያሉ መንግስት ጋር ያሉ የሚሰሩ ሰዎችን ለማምጣት ትክክለኛ አዋርነስ ለማምጣት የተለያዩ የፖሊሲ ስራዎች ፖሊሲዎች፣ ለመን የተለያዩ ነገሮች ላይ መሳተፍ እንዲያ ነገሮች ሰርተናል። ከዛ ደግሞ በአገር ደረጃ ደግሞ የሴቶችን በተለይ ተቃቀ የተያዘው የናሽናል አክሽን ፕላን ሲወጣ አስር ዓመት አንደኛው አድቮኬት ነበርኩኝ ለመጀመሪያ ጊዜ ኢኮኖሚክ ጀስቲስ እንዲካተት አድርገናል። ከቲሜ ጋር ለምሳሌ ለውጥ የመጀመሪያ ስቴት መሰማት ነው። ሁለት ሪኮግናይዝ ነው። ሶስት ፈንድ ማግኘት ነው፣ እና እዛ ሁሉ ላይ ደርሰናል። እና ቲንክ ያንን ነ ያደረግን ያለ ነው። ማንኛውም ሰው ከየትም ይምጣ ከየትም፣ ያለ ልዩነት የጤና አገልግሎት እንዲያገኝ በሚችልበት ጉዳይ ላይም ትሰሪያለች። ስደተኞች ለጤና አገልግሎት ያላቸው ተደራሽነት ምን ይመስላል? ሚግራንቶች እዚያገር ስንመጣ ብን ዚ የሚቆየ ነው የምናያቸው ሪያንድ ነገሮች የቋንቋ ችግር ሊሆን ይችላል፣ ምርታች ነው ከዛ በተጨማሪ ደግሞ ያለውንም ሪሶርሶች አለማወቅ፣ የእውቀት ማጣት፣ የቴክኒካን ያለው የሚለውን ነገር ያለማወቅ ነው። ሁለተኛ ነገር ወደ ስነ ልቦና ስትመጪ ደግሞ እንግዲህ የስነ ልቦና ችግር ትልቅ አድሮና መገለል አለበኛ ማህበረሰብ እንደ ህመም ማናየው እንደ ስንፍና ነው የምናየው። ያ ነገር እንዳንሄድ ያደርገናል። ከዛ በተጨማሪ ጊዜ ወደ ጤና ተቋሞች ደግሞ ትመጪ የኛን ካልቸር ባማከለ መልኩ የኛ ባህል በማከል ኦፍኮርስ ባህል ላይ ሆን ይችላል ነው እኔ የመጣሁበትን ሁናቴ ለምሳሌ ከጦርነት አካባቢ የመጣሁ ሰው ከሆንኩኝ ረፊቶች ብዙ አመት ኖሬ ከሆነ የመጣሁ ሰው ከሆንኩኝ ያንን ያማከለ ኮንቴክስት ያላቸው ቴራፒሶች ያስፈልጉናል። ያ ብዙ ጊዜ አታገኝ ጥቁር የሆነ ለምሳሌ አበሻ ምረጭቲ አማርኛ የሚያወራ ቢሆን የተሻለ እንትን እላለሁ። ያ ነገር ትልቅ ችግር ነው። ብዙ ጊዜ ለብዙ ሰዎቻችን ማለት ነው። እና እንግዲህ አሁን እዚህ ሀገር ላይ ብዙ ጥቁር የሆኑ ቴራፒስቶች ብዙ ቢመጡ አድቮኬት እናደርጋለን። በተለያየ መልኩ ወጣቶችን ደግሞ ስታይ፣ ዘረኝነት የምታውቂው ነገር ነው። ጥቁር ስለሆኑ ብዙ አይነት ነገር ነው ሌብል የሚደረጉት እዚህ ሀገር ላይ ሶስት አራት ሆነው የ የአስራአምስት የአስራስድስት አመት ልጅ ወጣት ጥቁር ኳስ ይዘው ቢቆም ፖሊስ ብሄ ዞር ብሎ ቤት እንደሚያቸው ታውቂያ? ሽጋሪ ጥቁር ናቸው፣ ሌቦ ናቸው፣ ድራግ ይፈጽሙ ነው ወጣቶች ናቸው እና ወጣቶች ልጆቻችን ተጨንቀው ነው የሚኖሩት። ከአሁኑ የሚያውት ያን ሆን እና ይጠበትም ና ይህ በጣም ብዙ ነገር አፌክት የሚያደረገ እነዚህ እነዚህ ነገር ነው የማይደርገው። እንግዲህ ሆን አንቲ ሬሲዝም ታርጌት ያደረገ ስራ ነው እንዳልኩሽ፣ ሬስ ትልቅ ኢሹ ስለሆነ እዚህ ሀገር ላይ ያደጉ ሀገር ላይ ደግሞ ጤናን ጥራት ከመጠበቅ አንጻር ነው ሲስተም ስራዎች። አሁን ለምሳሌ እንዳልኩሽ እናቶች ጤናን ከማሳደግ አንጻር፣ የህፃናቶችን ጤናን ከማሳደግ አንፃር የሚሰሩ continue to focus ስራዎች ላይ ሲስተም ላይ እያደረኩ ያለው ማተርኒቲ ቱዴይ የተሰኘ በተለይ ደግሞ የአፍሪካ ሴቶች በርግዝና ወይም በወልድ ጊዜ የተሻለ ህክምና የህክምና አገልግሎት እንዲያገኙ የሚያደርግ ተቋምም መስራች ነሽ። በጣም ኢትዮጵያ ውስጥ በጣም ገጠር ተደራሽነት የሌለው ውሃ፣ መብራት፣ ስልክ የሌለበት ቦታ እናቶችን አዋልጃለሁ በዛ ሰዓት ላይ és you can I a Ez is de nem እናት ኤክስፒሪየንስ ልታደርገው የሚገባ ደስተኛ ይወስደው የሚለው የሚያደርግ ነገር ነው። ግን እናት እየፈራች ሞታለሁ እያለች ፊል ማድረግ ለዘጠኛው በጣም ልብ ይሰራል። ስታስሉ ለሴት ማለት ነው። እና ይሄ ልቤ ውስጥ አለ እና ወደፊትም ፈርሱ ማድረግ የሚፈልገው መስራት የሚፈልገው ነገር ነው። ማለት ደግሞ እናት ልቻ ሳይሆን እናት አለች ማለት ሌሎች አሉ። ልጆቿን ታሳድጋለች፣ ባሏንም ትንከባከባለች አገርን ትመራል። ታገተ ና ይሄ ወሳኝ ነገር ስለሆነ ነው ሞ አሁን ኢኩቲ ላይ ፎከስ አድርግ ኢንተረስት የሚሆነ አሁን ደግሞ ዌስተርን ዩኒየን በሰኔ ወር ለሚያካሄደው አስራ አራተኛ ዙር የምርጥ ስደተኛ ሽልማት እጩ ሆንሻል። ከምድል እንመኝልሻለን። ለዛሬው በጣም እናመሰግናለን። በጣም አመሰግነ ስለጋበዛችን መልካም ከአሜሪካ ድምፅ ይቀጥላል። የተከታዩ ዘገባችን ደግሞ ወደ ብራዚል ነው የምናልፈው። እያንዳንዱ ጠባሳ የራሱ የሆነ አሳዛኝ ወይም አስከፊ ታሪክ አለው። ተከታዩ ዘገባ ታዲያ በብራዚል ጠባሳ ያለባቸው ሴቶች ጠባሳቸውን እንዴት በንቅሳት እንደሚያስቡብ ያስቃየናል። ኤደን ገረመው እንደሚከተለው አሰናድተዋለች። ቫሌሪያ ፌስታ የሕይወቷ ያለፈው ክፍል ጠባሳ ትቶላት አልፏል። ይሁንና ጠባሳውን ለመርሳት ሁሌም ትሞክራለች። ቫለሪያ ፌስታ፣ አንዳንዴ ጠባሳ ዬን ላለማየት ትሞክራለሁ ብዙ ጊዜም አላየውም ማለት ትችላለሁ። ይሄ ነገር የን አይደለም፣ ግን ደግሞ የህይወቴ አካል ሆኗል። በሌላ በኩል የንቅሳት ባለሙያዋ ካርላ ሜንዴዝ ደግሞ ንቅሳት ይህንን ያለፈ ጠባሳ ለመርሳት መፍትሄ ሊሆን ይችላል ትላለች። ሰዎች ሊያስታውሷቸው የማይሿቸውና መጥፎ የሆነ ትውስታን የሚፈጥሩባቸው ሊያስወግዷቸው የሚሹትን የሰውነት ጠባሳ በመቀየር ሰዎችን ማገዝ እንደምችል ተረዳው። እኔ እነዚህ ሰዎች በሳምንት ጥቂት ቀናት ከስራ ሰዓቴ ላይ ቀንሼ ነው የምሰጣቸው። ይሄ ደግሞ ምንም ዋጋ አያስወጣኝም። በዚህ የተነሳ ይህን ለስራት ነው ፕሮጀክት የቀረጽኩት። በሰኖታቸው ላይ ጠባሳ ላለባቸውና ያለፈ ታሪካቸውን መርሳት ለሚሹ ሴቶች የነጻ የሰውነት ላይ ንቅሳት አገልግሎት የምትሰጠው ካርላ ሜንዴዝ በአሁኑ ሰዓት ለብዙ ሴቶች በትርፍ ጊዜዋ ጠባሳቸውን የሚሸፍን እንዲሁም የሚያስውብ ንቅሳት እየሰራች ትገኛለች። ከነዚህ ሴቶች መካከል አንዷ የሆነችው ሊሊያና ደ ኦሊቬራ ስለዚህ ጉዳይ እንዴት ትላለች? ይህ ንቅሳት ሕይወት ዘርቶብኛል ማለት እችላለሁ። ደግሜ ሴት እንደሆንኩ፣ ደግሜ እናት እንደሆንኩ፣ ደግሜ ጓደኛ መሆን እንደቻልኩ ይሰማኛል። ይህ ሕይወት ነው። ይሄ ዛሬ አዲስ ሌላ ሕይወት መጀመሪን ያሳያል። ካርላ ሜንዴስ በዚህ ስራ ላይ የከበዳት ነገር በጠባሳው ቅርጽ የንቅሳት ንድፍ መፈለጉ ነው ትላለች። ይህ እንቅስቃሴ አላማው ጠባሳውን በመርፌ መሸፈኑ ብቻ አይደለም። በውጤቱ እያንዳንዷ ንድፍና የስነ ውበት ምርጫ ጠልቆ የገባውን የጠባሳ ክፍል አሳምሮ መሸፈኑ ነው። አብዛኛውን ጊዜም የሚከብደኝ ስራው ሳይሆን ቆንጆና ተስማሚ ንድፍ መፈለጉ ነው። ሰውነቷ ላይ ያለውን ጠባሳ የሸፈነችው ቫሌሪያ ፌስታ ታዲያ በተሰራላት ንቅሳት እጅግ ደስተኛ ናል። ቆንጆ ይሆናል ብዬ አስቤ ነበር። ነገር ግን እንዲህ ያምራል ብዬ አልጠበቅኩም ነበር። ይሄ የማይታመን ነው። ካርላ ሜንዴዝ ማለት ባለ ወርቃማ ጸጉር መልአክ ናት። ካርላ ሜንዴዝ ታዲያ እነዚህ አስተያየቶች ና እነዚህ ስሜቶች የበለጠ እንድሰራ ያበረታቱኛል ትላለች። ጥበብ የሰዎችን ሕይወት መቀየር ትችላለች። ይሄ በአይን የሚታይ ነገር ነው። ሰዎች ነፍሳቸው ትበራለች፣ ይደሰታሉ። እንዲህ ያሉ ሰዓታትና ቅጽበቶች ታዲያ የሰዎችን ሕይወት በበጎ መለወጥ እንደቻልኩ ስለሚያሳዩኝ በበጎ ስራዬ፣ በፕሮጀክቴ እንድቀጥል ያበረታቱኛል። ሰዎች፣ ለምሽቱ የያዝናቸው ዝግጅቶች ተጠናቀቁ። አብረን አስጣመሽተነ ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ንጉሱ ካምሬ እና እኔም ሳስተናግዳቸው ምሻዎት ስመልሽ የቆየ ነበርን። በፕሮግራማችን ላይ ያላችሁን አስተያየቶች በፌስቡክ አት ቪኦኤ አማሃሪክ ላይ በማድረግ ልታደርሱ ትችላላችሁ። ዘወትር በየዕለቱ ከምሽቱ ሁለት ሰዓት ከአሜሪካ ድምጽ ራዲዮ እንተላለፋለን። ነገ በሌሎች ዝግጅቶች እንጠብቃችኋለን። ነገ ሰይዘለን መልካም ሽ Yeah.